የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ረቡዕ ነሐሴ 22 2011 ዓ ም ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል ህውሀትና ኦነግን የመሰሉ ፓርቲዎች ዳግም ወደ ስልጣን ለመምጣት አዲስ የፖለቲካ ግንባር እየፈጠሩ ነው ሲል ኢዴፓ ከሷል። የ27 ዓመቱ ስርዓት የነበረበትን ጉድለት ከማሟላት ይልቅ ሌላ አዳዲስ ችግር የመፍጠር ፍላጎት ይዘው እየመጡ እንደሆነ እያየን ነው። የኢዴፓ የምክር ቤት አባልና የቀድሞ ሊቀመንበር ልደቱ አያሌው ናቸው። በሌላ ዜና አባሉ አንድ ወጣት ሲደበድብ የሚያሳይ ቪዲዮ ቁጣ መቀስቀሱን ተከትሎ የአዲስ አበባ ከተማ ፖሊስ ኮሚሽን ይቅርታ ጠይቋል። ሕግና ደንቡ በሚፈቅደው መሰረት በሕግ መጠየቅ ባለባቸው ሁኔታ እንዲጠየቁ በማድረግ ያው ኮሚሽኑ ትኩረት አድርጎ እየሰራ ነው ያለው። የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ናቸው። ቆየት ብለው ይሰማሉ። ከእነዚህ በተጨማሪም ወደ ወለጋ አቅንተን በራሱ ወጪ ከሃያ በላይ የኮሌጅ ና የዩኒቨርሲቲ ተማሪዎችን የሚያግዝ ወጣት ጋር እናመሻለን። በበይነ መረብ ላይ ለእናቶች የሚበጁ ትምህርቶችን የምሰጥ በጎ አድራጊ ወጣት እንግዳ አለችን። ኤደን ገረመውን ሀብታሙ ስዩ አብረናችሁ እናመሻለን። ከሁሉ አስቀድሞ የዓለምን ውሎና ዳር የሚናገሩ አጫጭር ዜናዎች እንደሚከተለው ይደመጣሉ። ከዜናዎቹ ጋር ተመልሰን መተናል። ሜዲትራኒያን ባህርን ሊያቋርጡ የነበሩ አርባ የሚሆኑ ሰዎች ትላንት ማክሰኞ መስጠማቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር አስታወቀ። ሰዎቹ የተነሱት ከሊቢያ ዋና ከተማ ትሪፖሊ በስተምስራቅ መቶ ኪሎ ሜትር ርቀት ላይ ከምትገኘው አልሆምስ ከተማ ነበረ። ሁለት መቶ ሺህ ቡሩንዲያውያን ስደተኞችን በመጪው ጥቅምት ወር ከታንዛኒያ ወደ ሀገራቸው ለመመለስ የተደረሰው ስምምነት በስደተኞቹ ዘንድ ስጋት ፈጥሯል። ለተባበሩት መንግስታት ድርጅት አቤቱታ እናቀርባለን ያሉም አሉ። አንድ የሲቪል ማህበር ድርጅትም ስደተኞቹ ያለ ፈቃዳቸው በግድ ቢመለሱ እከሳለሁ ብሏል። የታንዛኒያ የአገር ግዛት ሚኒስቴርና የቡሩንዲ አቻቸው የፈረሙት ስምምነት ውድለት ይፋ ሆኗል። በሳምንት ሁለት ሺህ ስደተኞች ይመለሳሉ ነው የተባለው። የታንዛኒያ የአገር ግዛት ሚኒስቴር ሉጎላ ሲናገሩ ሁለቱ መንግስታት ሀገራት ተደራድረው ስምምነቱ ላይ የደረሱት የብሩንዲ የጸጥታ ሁኔታ አርኪ ደረጃ ላይ መሆኑን ስላመኑ ነው ብለዋል። ባለፈው ወር ሰኔ ላይ ሂዩማን ራይትስ ዋች ባወጣው ሪፖርት የብሩንዲ ባለስልጣናትና የገዢው ፓርቲ ወገን የሆኑ ወጣቶች የተቃዋሚ ፖለቲካ ቡድን አባላት ናቸው ብለው የጠረጠሯቸውን በርካታ ሰዎች ደብድበዋል፣ ገለዋል፣ በዘፈቀደ አስረዋል፣ ደብዛቸውንም አጥፍተዋል ሲል ወንጅሏል። ዩኤንኤችሲአር ስለ ሁለቱ ሀገሮች ስምምነት እስካሁን አስተያየት አልሰጠም። የብሩንዲ የሰብአዊ መብት ረገጣ ሰለባዎች ተሟጋቾች ጠበቆች ህብረት የተባለ ድርጅት የታንዛኒያ መንግስት በዓለም አቀፍ ፍርድ ቤቶች እንከሰዋለን ሲል አስታውቋል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን የአገሪቱ ንግስት ኤልሳቤጥ ምክር ቤቱን ለአንድ ወር እንዲያግዱ በመጠየቅ በህገ መንግስቱ ላይ በማመጽ ተግባር ፈጽመዋል ተብለው ተወንጅሏል። ተቃዋሚ ፓርቲዎችና ያፈነገጡ የወግ አጥባቂው ፓርቲ የምክር ቤት አባላት ጠቅላይ ሚኒስቴሩን ብሪታንያ ከአውሮፓ ህብረት የማስወጣት እቅድ ለማደናቀፍ የያዙት ሙከራ አወሳስበውባቸዋል። ይህ የጠቅላይ ሚኒስትሩ አካሄድ ንግስቲቱ ሚኒስትሮች ጋር ቀርበ ካነጋገራቸው በኋላ ጥያቄውን ተቀብሏል። ለረጅም ጊዜ በዘለቀውና ና የሀገሪቱ ህገ መንግስታዊ ስርዓትን የመሸርሸር አደጋ የደቀነው ነው። የአውሮፓ ህብረት አወጣጥ ወይም ብሪክሲት ንትርኩን ይበልጡን አወሳስቦታል። በዚህም የተነሳ በሀገራዊ ህብረት አባልነት እንድትቆይ የሚፈልጉትና ና የተቃዋሚ ፓርቲ መሪዎች ጠቅላይ ሚኒስትሩን መፈንቅለ ምክር ቤት አካሂደዋል ሲሉ ወንጅለዋቸዋል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪ ፕሮግራሞች ጋር አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። እያዳመጣችሁ ያላችሁት ሀብታሙ ስዩምና ኤደን ገረመው አብራችሁን ከአድማስ ተሻገሩ እንላለን። አሁን ወደ ቀዳሚው ዘገባ እንሻግራለን። ከሰሞኑ የተለያዩ የፖለቲካ ፓርቲዎች የተሳተፉበት መድረክ በመቀሌ ከተማ ተካሂደዋል። በመድረኩ ላይ መንግስት የህግ የበላይነትን የማረጋገጥ ኃላፊነቱን እንዲወጣ ተጠይቀዋል። ህገ መንግስቱና ህብረ ብሔራዊነት አደጋ ውስጥ መውደቃቸውም ተነስቶ ይህን ዳይባባስ እንደሚታገሉ የመድረኩ ተሳታፊዎች ቃል መግባታቸው ተሰምቷል። ሙልጌታ አስባ ቀጣዩን ዘገባ ልኮልናል። ከፖለቲካ ፓርቲዎች ከሀገር ሽማግሌዎችና ከምሁራን የተውጣጡ የመድረኩ ተሳታፊዎች በቀጣይ በሌሎች ክልሎችና የከተማ አስተዳደሮች በተመሳሳይ ውይይት እንዲካሄድ ወስኗል። የመድረኩ ተሳታፊዎች ባወጡት ባለ አስር ነጥብ የአቋም መግለጫ በአሁኑ ጊዜ ህብረ ብሔራዊ ፌዴራላዊ ስርዓትና ህገ መንግስቱ አደጋ ላይ እንዳለ ገልጸዋል። ሀገሪቱ የሚመራውን ኢህአዴግ ውስጣዊ ችግሮችን ፈቶም ህገ መንግስቱንና ህብረ ብሔራዊ ፌዴራላዊ ስርአቱን የመጠበቅ ኃላፊነት መወጣት አለበት ብለዋል የፌዴራል ስርአቱን መጠበቅ የሀገር ህልውና በመሆኑ ሁሉም ዜጋ ኃላፊነቱን እንዲወጣም ጥሪ አቅርቧል ህብረ ብሔራዊ ፌዴራላዊ ስርአትን አደጋ ላይ ነው ሲባል የኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች ነፃነትና መብቶቻቸው አደጋ ላይ ወድቋል ማለት ነው። በሌላ በኩልም እነዚህ ነፃነቶችና መብቶች እንዲጣሱ መንቀሳቀስ የፌዴሬሽን ምክር ቤት ተቋማዊ ህልውናን መፈታትን ጭምር በመሆኑ ህገ መንግስቱንና ህብረ ብሔራዊ ፌዴራላዊ ስርዓትን ለማዳን የተጀመረውን ሀገር አቀፍ መድረክ በሁሉም ብሔራዊ ክልሎችና በሁሉም የከተማ መስተዳደሮች ተመሳሳይ መድረኮች እንዲፈጠሩ ሁሉም ያገባኛል የሚሉ ድጋፍ እንዲያደርጉ ጥሪያችንን እናቀርባለን። የህግ የበላይነት በማረጋገጥ የዜጎችን ደህንነትና ሰላም ለማስከበር መንግስት ኃላፊነቱ እንዲወጣም ጠይቀዋል። ህገ መንግስታዊ ማሻሻያዎች ካስፈለጉም በህገ አገባብ እንዲካሄድ ጠይቋል። የስብሰባው ተሳታፊዎች ህገ መንግስቱና ህብረ ብሔራዊ ፌዴራላዊ ስርዓቱን ከአደጋ ለመጠበቅ እንደሚታገሉ ቃል ገብተዋል። ምርጫው 2012ም በጊዜው እንዲካሄድ ጠይቀዋል። ህገ መንግስታዊ ስርዓቱን ማዳን ማለት በህገ መንግስቱ የተገለጹትን ድንጋጌዎች ማክበርና መተግበር ማለት ነው። በመሆኑም ህገ መንግስቱ በሚፈቅደው ህጋዊ አግባብ መጪው ምርጫ በጊዜው እንዲተገበር በአጽንኦት እናሳስባለን። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በስብሰባው ላይ ባደረጉት ንግግር የፌዴራላዊና ህገ መንግስታዊ ስርዓቱን ተጠብቆ እንዲሄድ የሚመለከታቸው አካላት ለስብሰባው ጋብዘናል ብለዋል። ህገ መንግስት የኢህአዴግ አይደለም ሲባል እንደነበረው የህዝብ ነው የብሔር ብሔረሰብ ነው ፌደራል ስርዓቱም ይሁሉ መሪ ነው እንጂ መንግስትን ያስተዳደረ ከላይ የተለየ ዋጋ ቦታ ስላለው ነው በስተቀር ይሄ የህዝብ ነው። ቅድም የአፋሩ ሽማግሌ ያሉት ነው ስለ ሌላ መናገር እችላላችሁ ብለዋል። ህገ መንግስት በተመለከተ ግን የእኛ ነው ያለ የህዝቡ ነው። ከዚህ የተነሰ ነው የተወየን ያለ ነው እንዲህ ኢህአዴግማ እኛ ያው ትስኑት አላችሁ ከማአት መድረክ ሆን ያለን እንዳላችሁት ከሁለት ሳምንት በፊትም ነበረ። ቀጣይ ነው። አሁንም አለን። የማያቋረጥ ነው። ስለዚህ እንዲህ ኢህአዴግ አሉን መቀጠል የሚገቡን ያካሄን ያልናቸው እኛ ብቻችን ብንወያይ ይበቃል የሚል ግን የለን። ስለዚህ ህገ መንግስትና ፌዴራሊዝም የሁሉም ስለሆነ እኛም ድርሻ ስላለን ድርሻችን የተወጣን ነው። እዚህ እናንተ በመምጣታችሁ ሌላ አይደለም። ህገ መንግስቱን ማክበር መከላከል አደጋ የሁላችን ነው። ድርጅት ሁሉም ተጋብዟል፣ ኢህአዴግም ጭምር። ምክንያቱም ኢህአዴግ መሪ ድርጅት ነው። እኛም ኢህአዴግ አባላት ነን። ዶክተር ደብረጽዮን ፓርቲያቸው ህወሀት ትግራይ ላይ ትኩረት በማድረግ እንደሚሰራ ገልጸው በፌዴራል ደረጃ ደግሞ የሚጠበቅበትን አስተዋጽኦ ያበረክታል ብለዋል። ተሰብሳቢዎቹ በቀጣይ መድረኩን የሚያዘጋጁ ከተለያዩ የፖለቲካ ፓርቲዎች ከሀገር ሽማግሌዎችና ምሁራን የተውጣጡ በአባልነት የሚገኙበት ኮሚቴ በማቋቋም መርሃ ግብራቸው ትናንት አጠናቋል። ኮሚቴው ተመሳሳይ መድረኮች በማዘጋጀት የሚሰራ ይሆናልም ብለዋል። ዶክተር ደብረጽዮን በዚህ መድረ የኦሮሞ ፌዴራሊስት ኮንግረስ፣ የአገው ሸንጎ፣ የገዳ ስርዓት አራማጅ ፓርቲ በዶክተር ሚሊዮን የሚመራው የሲአን ፓርቲና ሌሎች ሰላሳ ስምንት ፓርቲዎች የተሳተፉ ሲሆን በትግራይ ክልል የሚገኙ ተቃዋሚ ፓርቲዎች እንዳልተጋበዙ ገልጸዋል። የአረና ትግራይ ሊቀመንበር አቶ አብርሃ ደስታም ከሌሎች ፓርቲዎች መሪዎች በግል ሲጋበዙ አንድም የአረና አባል አልተጋበዘም፣ ይህም ህወሀት ለትግራይ ተቃዋሚ ፓርቲዎች ያለውን ንቀት ያሳየበት ነው ብለዋል። የሳልሳይ ወያነ ትግራይ ፓርቲ አስተባባሪ አቶ ሀያሉ ጎዱፋይ በበኩላቸው በመድረኩ ፓርቲያቸው እንዳልተጋበዘ ገልጸው እንደ ግለሰብ ግን ከፓርቲያቸው የተጋበዙ እንዳሉ ተናግሯል። በፖለቲካ መድረክ ላይ ፓርቲው የሚወክለውን ራሱ ይመርጣል እንጂ ሌላ ግለሰብ ሊመርጥለት አይገባም ብለዋል። የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ኃላፊዋ ወይዘሮ ሊያ ካሳ ስለዚህ ተጠይቀው በመድረኩ የሳልሳይ ወያነና ባይቶና አመራሮች በግል ተጋብዟል። እንደ ፓርቲ ግን ያልተጋበዙበት በምርጫ ቦርድ ተመዝግበው እውቅና ስላልተሰ ጣቸው ነው ብለዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። ሙልጌታ እናመሰግናለን። ይህ በእንዲህ እንዳለ ህወትና ኦነግን የመሰሉ ፓርቲዎች ዳግም ወደ ስልጣን ለመምጣት አዲስ የፖለቲካ ግንባር እየፈጠሩ ነው። የኢዴፓ ምክር ቤት አባልና የቀድሞ ሊቀመንበር ልደቱ አያሌው ናቸው ይህንን ያሉት። የስብሰባው አባላት የ27 ዓመቱ ስርዓት የነበረበትን ጉድለት ከማሟላት ይልቅ ሌላ አዲስ ችግር የመፍጠር ፍላጎት ይዘዋልን? ብለዋል የአዲስ አበባ ወኪላችን እስክንድር ፍሬ በተከታተለው ጋዜጣዊ መግለጫ ላይ ከሰሞኑ በመቀሌ በነበረው መድረክ ላይ የተጋበዙ ፖለቲካ ፓርቲዎች ራሳቸውን የፌዴራሊስት የፌዴራሊስት ኃይሎች ብለው መጥራታቸው ከእውነታው የራቀ ነው። በአንጻሩ የኮንፌዴሬሽን ወይም ራሳቸውን የቻሉ መንግስታት ኃይሎች ናቸው ሲሉ አቶ ልደቱ አያሌው ተሟግተዋል። አሁን የኮንፌዴሬሽን ኃይሎች የምንላቸው ኃይሎች ግን ምንድን ነው እያደረጉ አይደለም ቀርቶ አሁን ያለውን ህገ መንግስትና የፌዴራል አደረጃጀት ማሻሻል የበለጠ መብት ያስፈልገናል። እያንዳንዱ ብሔር ከስቴት ያነሰ መብት አያረካው። አቶ መድህን ያቀረበውን ጥናት ጊዮን ሆቴል ሰምታችኋል። እያንዳንዱ ብሔር ከስቴት ያነሰ፣ ከመንግስት ያነሰ መብት አያረካው። መንግስትነ ካላል ነው በንጭንጭ ውስጥ ነው የሚኖረው። ያለ ብዙ የፖለቲካ ኃይሎች የዚህ አይነት አመለካከት ሲያራምዱ እያየ ስለዚህ ይሄ የኮንፌዴሬሽን ኃይል አዲስ ብሎክ ፈጥሮ ምርጫን አሸንፎ እንደገና መንግስት የመሆን ስልት ውስጥ እንደገባ እያየ ነው። ይህን ዝም ብለን ልናይ አንችልም። መብታቸው ነው ግን ጠንካራ የሆነ የፖለቲካ ትግል አካሂዶ ይህ ኃይል ተመልሶ ወደ ስልጣን እንዳይመጣ ማድረግ ያስፈልጋል ብለን እናምናለን። ስለዚህ እንደ አንድ የፖለቲካ ድርጅት ይህን መተንተን፣ ለህዝብ ማሳወቅ ኃላፊነት አለብን። የእነዚህ የኮንፌዴሬሽን ኃይሎች መሰባሰብ እና አንድ ግንባር ለመፍጠር መስራትም ለአገሪቱ ህልውናና የለውጥ ሂደት ስጋት ነው ሲሉ ነው አቶ ልደቱ ያብራሩት። ትልቅ ስጋት ፈጥረውብን ነው። ትልቅ ስጋት። የ27 ዓመቱ ስርዓት የነበረበትን ጉርለት ከማሟላት ይልቅ ሌላ አዳዲስ ችግር የመፍጠር ፍላጎት ይዘው እየመጡ እንደሆነ እያየን ነው። ይሄ በዋናነት የለውጥ ሂደቱን መክሸፍ ነው የሚያስከትለው ኢትዮጵያ ወደ ነበረችበት ብቻ ሳይሆን ከዛ ወደ ባሰ ስርዓት እንድትሸጋገር የሚያደርግ ስለዚህ በዛ መልኩ ነው የምናየው። ኢዴፓ የፌዴራል አደረጃጀትን እንደሚደግፍ የገለጹት አቶ ልደቱ አሁን እየተሰባሰቡ ያሉት ኃይሎች አቋም ግን ግልጽና የተለየ መሆኑን ያብራሩት። የፌዴራል ኃይል እውነተኛ የፌዴራል ኃይሎች እኛ ነን። ይሄ ግልጽ መሆን አለበት። አሁን አዲስ ያህል አስተላለፍ እየተፈጠረ ነው እያያችሁ ነው። አሁን ህወሓት ከኢህአዴግ የመነጠል አዝማሚያ እያሳየ ነው ከህወሓት ጋር የተለያዩ ድርጅቶች ተመሳሳይ አቋም ያላቸው የኮንፌዴሬሽን አቋም ያላቸው በተለያዩ አውደ ጥናቶች፣ የውይይት መድረኮች ለኢትዮጵያ የሚያስፈልጋት ኮንፌዴሬሽን ነው፣ አሁን ያለው ፌዴራሊዝም በቂ አይደለም የሚል አቋም እያራመዱ እነዚህ የኮንፌዴሬሽን ኃይሎች እየተሰባሰቡ ይሄ መሰባሰብ መብታቸው ነው። ግን ካለፈው የ27 ዓመት ትምህርት ያልቀሰመ መሰባሰብ ለሀገር የሚጠቅም አይደለም። በ27 ዓመቱ የኢህአዴግ ሂደት የጎደለው የኢትዮጵያ አንድነት ጉዳይ ነው። የዜጎች መብት ጉዳይ ነው። ስለዚህ ህገ መንግስቱ በዚህ ረገድ ያለውን ክፍተት እንዴት አድርገን እናሟላው መሆን ሲገባው ጥያቄው የለም። ከዚህም በላይ መብት ያስፈልገናል፣ ከዚህም በላይ የኮንፌዴሬሽን አስተሳሰብ ውስጥ መግባት አለብን እየተባለ አዲስ ጎራዊ መፍጠር ሂደት ውስጥ እየተገባ ነው። ለዚህ ነው ኢትዮጵያ ህልውና እጅግ አደገኛ ሁኔታ ውስጥ እየገባ ነው የምንለው እና ይሄን የአቋም አሰላለፍ በደንብ ማሰብ ያስፈልጋል። ያለ ምክንያት አደለም የኮንፌዴሬሽን ኃይሎች ያልነው። ይሄ ተራፍረጃ አደለም የፖለቲካ ትንታኔ ውጤት ነው። አንድ ሁለት ሶስት ብለን ልናስረዳው የምንችል ምክንያት ልናቀርብለት የምንችል የፖለቲካ ትንታኔ ነው። ይህም መገንዘብ ያስፈልጋል እንጂ ዝም ብለን ያለ አግባብ እየፈረጅን አይደለም። ደግሞ የማይፍሩበትም በተለያዩ መድረኮች እየቀረቡ በምሁራኖችም ስም ይህን አጀንዳ እያራገቡት ነው። አሁን በአገሪቱ እየታየ ያለው ችግርም የለውጥ ኃይሉ የፈጠረው ሳይሆን ያለፉት 27 ዓመታት ድምር ውጤት ነው ብለዋል አቶ ልደቱ፣ የኢዴፓ ብሔራዊ ምክር ቤት ባወጣው መግለጫ። እንደዚሁም የዚሁ ምክር ቤት አባል የሆኑት የቀድሞው ሊቀመንበር አቶ ልደቱ አያሌው በሰጡት አስተያየት ላይ የኦነግንና የሌሎች ፓርቲዎችን ምላሽ ለማካተት ያደረግኩት ጥረት ለጊዜው አልተሳካም፣ እንደተሳካም መለስበታለሁ። የትግራይ ክልል ምክትል ርዕሰ መስተዳድርና የክልሉ ገዢ ፓርቲ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ግን በመቀሌ በተዘጋጀውና ማምሻውን በተጠናቀቀው መድረክ ዙሪያ መግለጫ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለሁ። በማኅበራዊ መገናኛ አውታሮች የተሰራጨ አንድ ቪዲዮ የበርካታ ኢትዮጵያውያንን ቁጣ ቆስቅሶ ሰንብተዋል። በቪዲዮው ላይ አንድ የአዲስ አበባ ከተማ የፖሊስ ሰራዊት የደንብ ልብስ የለበሰ ግለሰብ በካቴና የታሰረን ወጣት ሲደበድብ፣ እንዲሁም አንድን እናት ሲገፈትር ያሳያል። ይህንን መነሻ አድርጎ ሀብታሙ ስዩም የአዲስ አበባ ፖሊስ ኮሚሽን በክስተቱ ላይ ያለውን ምላሽና ተዛማች ሀሳቦች እንዲያጋራን ወደ አዲስ አበባ ስልክ መጥቷል። የከተማው ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታውንም አግኝቷቸዋል። ለኮማንደር ፋሲካ ቀድሞ ያቀረበላቸው ጥያቄ በቪዲዮ ላይ የሚታየው የፖሊስ ደንብ ልብስ የለበሰው ግለሰብ የከተማዋ የፖሊስ ሰራዊት አባል ነው ወይ፣ ክስተት ውስጥ እንዴት ሊፈጠር ቻለ የሚል ነው። ያው አባሉ የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ አባል ነው። ክፍተቱ ሊፈጠር የቻለው እዛ አካባቢ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ስድስት ጎፋ ማዞሪያ ተብሎ በሚጠራው አካባቢ ህጋዊ በሆነ መንገድ በኮሚሽን ስራ ወይም በድልላ ስራ ላይ የተሰማሩ ለመንግስት ግብርና ታክስ እንከፍላለን የሚሉ ግሩፖችና ሁለተኛው ደግሞ ህጋዊ ባይሆንም ሰፈራችን ነው እንሰራለን የሚሉ በሁለቱ ወገኖች መካከል የተፈጠረ ያለመግባባት፣ በቅርብ እርቀት ላይ የነበሩ የፖሊስ አባላት ጉዳዩን ለመፍታት ወደ እነሱ ሲሄዱ ከአቅማቸው በላይ ስለሆነ ወደ ጣቢያ ሄዱ ሲባሉ ጣቢያ ለመሄድ ፈቃደኛ ባለመሆናቸው እና ከሁለቱም ወገን መካከል ወጣ ያሉ ሰዎች እዛ ውስጥ የነበሩት ሁኔታውን ሲከታተሉ የነበሩት ወደ ጣቢያ ሂዱ አትሄዱ በሚለው ሁኔታ ላይ አንደኛው መሳሪያ ያልያዘውን ፖሊስ አንገቱን በማነቅ ሚኒስትሪ ልብሱን እንደለበሰ አንገቱን በማነቅ ፣ እንደዚሁም አንደኛው መሳሪያ የያዘውን እግሩን ይዞ መሳሪያውን ለመቀማት ሙከራ በማድረግ ፖሊሶቹን ሲያዋክቡ እና ስራቸውንም ጭምር ሲያወቁ ስለነበረ በዚህ መካከል ይህንን መሳሪያው እንዳይቀማበት ለማስለቀቅና ከነ ምርሱ ታንቆ የነበረውንም ለማስለቀቅ በሚል ሶስተኛ ግርግር ተፈጥሯል። ያንን ባደረጉ ሁለት የፖሊስ አባላት የአዲስ አበባ ፖሊስ ኮሚሽን አባል ቢሆኑም መላው ሰራዊትን የማይወክሉ ግለሰቦች በመሆናቸው እነሱ በሰሩት በተባለው ጥፋት ላይ ያው አስፈላጊ የሆነ በመረጃ እና መስረጃ የተደገፈ ምርመራ የማጣራት ስራ እየተሰራ አባላትም ሁለቱን አባላት በቁጥጥር ስር አውለናቸው እያጣራን ነውና በዚህ በተፈጠረው ችግር ሕብረተሰቡንም ጭምር ይቅርታ በመጠየቅ ፖሊስ አባሎቻችን በሕግና ደንቡ በሚፈቅደው መሰረት በአስተዳደራዊ እርምጃ የመውሰድና ሕጋዊና በአግባቡ በስነስርዓቱ መሰረት በህግ መጠየቅ ባለባቸው ሁኔታ እንዲጠየቁ በማድረግ ያው ኮሚሽኑ ትኩረት አድርጎ እየሰራ ነው ያለው። ኮማንደር እንግዲህ ከዚህ ቀደምም በተለያዩ ቦታዎች ላይ የከተማው የፖሊስ አባላት የሰብአዊ መብቶችን የሚጥሱ ድርጊቶችን ይፈጽማሉ የሚል ቅሬታ እዚህም እዚያም መደመጡ አልቀረም። የአዲስ አበባ ፖሊስ ኮሚሽን መሰል ቅሬታዎችን የሚያስተናግድበት ምን አይነት ማዕቀፍ አለው? እንግዲህ ፖሊስ ኮሚሽኑ በእርግጥ እንደዚህ አይነት የሰብአዊ መብት ጥሰት ይፈጽማል እንግዲህ ብዙ የተለያዩ ሶሻል ሚዲያዎችም ሲናፈሱ የነበረው እሱ ብቻ እኮ አይደለም። ባለፉት ጊዜ ራሱ ፖሊስ አባላት ህብረተሰብን ለማስተናገድ በተለያዩ ህገወጥ ግንባታ ጋር በተያያዘ ለማፍረስ ሲሄዱ የፖሊስ አመራሮችም እኮ የመጡበት ሁኔታ አለ። የፖሊስ አባላት የፈጸሙት ነገር ነው ብዙ ጊዜ የሚጎላው፣ እነሱ የፈጸሙት እነሱ ላይ የተፈጸመባቸው ነገር ብዙ ገብቶ የሚታ አይደለም። ይሁን እንጂ ፖሊስ ኮሚሽኑ በተለይ ከሰብአዊ መብት ጥበቃ ጋር በተያያዘ ምለው አባልና አመራሩ በተለይ ህግና ህግን ብቻ መሰረት ባደረገ መልኩ ስራቸውን እንዲያከናውኑ ከአቅም በላይ የሆነ ሁኔታ ሲያጋጥም እንኳን ተመጣጣኝ የሚዛ መውሰድ ጊዜ የሰብአዊ መብት ጥሰት ውስጥ እንዳይገቡ በየጊዜው አጭር ጊዜ ስልጠና ይሰጣቸዋል። የየነት ኦሪንቴሽን ይሰጣቸዋል። ይህም ተላልፈው በሚገኙ የፖሊስ አባላት ላይ አስፈላጊ የሆነ ዲስፕሊን የሚወሰድበት ስርዓት ነው ያለው። ከዲስፕሊን ሚዛ የሚሻገር ከሆነ መደበኛ ህጉ መሰረትም በህግ እንዲጠይቁ ማድረግ እንደ ማንም ወንጀል ፈጻሚ በህግ እንዲጠይቁ የሚያደርጉበት አሰራር ስርዓት ነው ያለው። ሳ ፖሊስን ለይት የሚያደርጉት ባህሪያት በራሳችን ፖሊስ አባላት ላይ የተፈጸመው ጥፋት ከህዝብ ጋር የሚያቃረን ስለሆነ በራሳችን ላይ ይቅርታ ባለማድረግ ነው የምንታውቀው። በእስካሁኑ የስራ ዘመናችሁ የህዝብ ቅሬታን መሰረት አድርጋችሁ እርምጃ የወሰዳችሁባቸው የፖሊስ አባላት ይኖራሉ? በጣም ብዙ ነው። በተለይ በተለያዩ ጥፋት ውስጥ በተገኙ በርካታ የፖሊስ አባላት ነው ያሉት። በዲስፕሊን ለም ጭምር እንዲወሰዱ አንዳንዶቹ ስራውን በአግባቡ ያላከናወኑ አመራሮችም ጭምር ካላትነት ዝቅ እንድሉ እና በጣም በርካታ የሆኑ እርምጃዎች ነው የተወሰደው። እና በዚያም እርምጃ ህብረተሰቡ እውነት ለመናገር በፖሊሱ ላይ ከፍተኛ የሆነ እምነት ነው ያለው። ጥሩ ነው። እንደናንተ ቤቶች ሁሉ ቢሰሩ ሲቪል መስሪያ ቤቶችን ጭምር እንደናንተ በአባሎቻቸው በሰራተኞቻቸው የተፈጸመውን ጥፋት በመቆጣጠርና ጥፋቱ ላይ እርምጃ በመውሰድ እንደናንተ ሊሰሩ እያቀርቡ። እንግዲህ በፖሊስና ህዝብ መካከል መፈራራት የነገሰበት ግንኙነት አለ። ግን በፖሊስና ህዝብ መካከል ሊኖር የሚገባው ግንኙነት ከዚህም የተሻለ ከዚህም የጠበቀ ሊሆን ይገባል። ያንን አይነት ስሜት ለማምጣት ያንን ያክል ግንኙነት ለማምጣት ምን አይነት ስራዎችን እየሰራችሁ ነው? ምን አይነት እርምጃዎችን ልትወስዱ ሳስባችኋል? እስካሁን ድረስ ባለው ሁኔታ ከህብረተሰቡ ጋር ጥሩ መልኩ እየሰራ ነው በተለይ በማህበረሰብ አቀፍ የፖሊስ አገልግሎት ከጭን ሳሳቢ ስትግበራው ድረስ በከተማ ላይ ለምሳሌ በአስሩ ክፍለ ከተማ ላይ በሀምሳ ሰባቱ ፖሊስ ጣቢያ ላይ ከሶስት መቶ ሰላሳ ሁለት የሚሆኑ ማዕከላት ላይ ኦፊሰሮች ብቃት ያላቸው ሻላይ ስራ አፍራጭም ያላቸው በህዝብን ዘንድ ጥሩ የሆነ ግንኙነት ያላቸው ሰዎች ተለይተው ህዝብ ውስጥ ገብቶ ህዝቡን በተለይ በአካባቢያቸው ወጥተው በመጠበቅ አካባቢያቸውን ወንጀል እንዳይፈጸም በማድረግ ላይ ጠንካራ የሆነ ስራ እየሰሩ ነው የነበሩት እና ይህንን በበለጠ በማጠናከርና በማግባት ህዝብና ፖሊስ ያለው ግንኙነት በዚህ ብቻ ሳይሆን ለምሳሌ ችግርተኛ የሆኑ ሰዎችን በመርዳት በችግርተኞቹ ቀድሞ የመድረስ ለተጎዱ ሰዎች ድጋፍ የማድረግ ካላቸው ከሚያገኙት በጣም አነስተኛ ገንዘብ ጭምር የተለያዩ ድጋፎችን በማድረግ በተለያዩ ኮሚሽኑ የመጀመሪያው አላማና ተልዕኮ የከተማውን ሰላምና ደህንነት ማረጋገጥ ሲሆንም በእነዚህ በጎ አድራጎትና መልካም በሆኑ ስራዎች ላይም ጭምር በመሳሰር ከህዝብ ጋር ያለን ቅርብ በጣም ጥሩ ነው። አድማጮቻችን፣ ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። እንግዲህ ቀጣዩ ዘገባችን ደግሞ የዘጋቢዎች መስኮት ነው። ወጣት ጄኖንስ ፈቃዱ ፋርማሲስትና የወለጋ ዩኒቨርሲቲ መምህር ነው። ከሚያገኘው ደሞዝና ጓደኞቹን በማስተባበር ድጋፍ የሌላቸውን ሀያ የኮሌጅና የዩኒቨርሲቲ ተማሪዎችን በገንዘብና ና የትምህርት ቁሳቁስ በመደገፍ እንደሚያስተምር ይናገራል። ናኮር መልካ ይሄ ወጣት የሚደግፋቸውን ተማሪዎች መካከል ጥቂቱን አነጋግሮ ተከታዩን ጥንቅልኮልናል። ጂኔኖስ ፈቃዱ በራሱም ተቸግሮ መማሩ ሌሎች ቤተሰብ አልባ የሆኑ ወይም ቤተሰብ እያላቸውም ለማስተማር አቅም የሌላቸውን ተማሪዎች በቻለው መጠን ለማገዝ እንዳነሳሳው ይናገራል። በአሁኑ ጊዜ በእርሱ የሚደግፉ ተማሪዎችን በተመለከተም አጫውቶኛል። በመጀመሪያ ዲግሪን እንዲስማር የተለያዩ ልጆችን ከተለያዩ የተቸገሩ ልጆችን ሰብስብ በሚችለው ነገር ከሰዎቹም ከተለያዩ ካገኘሁት ነገር እየረዳው ነበር እና እንዲሁም ማረሚያ ቤት ያላቸው ሰዎችን እዛ ዩኒቨርሲቲ ተምሬ፣ ወደ ማታ ማታ ደግሞ ወደዛ ሲመለስ እነሱን ባገኘው እየረዳው ነበረ። ግን ከሁሉም በላይ ጀኔሽን ፎር ጀኔሽን ጀመርኩት። ሁለተኛ ዲግሪን በጅማ ዩኒቨርሲቲ ዝማ ሀ ልጆች ነበረኝ እና የማስተምራቸው ድጋሚ ያሉት የጅማ ዩኒቨርሲቲ እየረዳቸው ነበሩት ልጆችን አሁንም ካገኘው እየረዳው። እዚህ ደግሞ ያሉ ወለጋ ዩኒቨርሲቲም ከተራ ኮሌጅም ዘንድሮ አምስት ተማሪዎች ከሆነ ጋር ነበረኝ። ጂኔኑስ ወገኖቻችንን ሁሌም ሌሎች ከውጭ ሀገር መጥተው ወይም መንግስታዊ ያልሆኑ ድርጅቶች እንዲደግፉልን መጠበቅ የለብንም ይላል። ሰውን ለመርዳት ሰው መሆን ብቻ በቂ ነው ሲልም ይናገራል። ተማሪዎቹን ለመርዳት ስለሚያከናውናቸው ተግባራትና ከዚህ ማግኘት ያለውን እንዲህ ያስረዳል ተገኘዎች እንኳን ከሆስፒታል የሚገኙ ዶክተሮችም ለሚኝት እየጠየቁ ለእነሱን እየረዳው ነበረ። እስከሚችለው ማለት ምንም የማገኘው ከትውልዱ አንድ ሰው ተምሮ ትምህርቱን ጨርሶ የሆነ ስራ ሲያገኝ ወይ ደግሞ የፈለገውን ቦታ ሲደርስ የማይንድ ሳቲስፋክሽን ወይ ሞራል ሳቲስፋክሽን ነው። አላማውን ግብስ ሲያደርስ በጣም ነው የሚያስደስተን። ስለዚህ ከሁሉም በለሚያቁ ሲማሩም የሆነ ትምህርታቸውን ጨርሶ በቃ እናመሰግንሃለን እንደ አባታችን እንደ ታላቅ ወንድማችን ስለምትረዳን ው በአንተ መኪና ሲባል በቃ አንተም ደስ ይላል እና ከዛ ከዛ በላይ ለመስራት ነሳሳለ የህሊና ፋታ ነው የማገኘው ማለት ነው። በጅማ መምህራን ኮሌጅ የሶስተኛ አመት ተማሪ የሆነው ሸለመ ቤተሰቦቹን በልጅነቱ ማጣቱንና ተቸግሮ በመማር ለኮሌጅ ቢበቃም መምህር ጂኔን ውስጥ ድጋፍ በማጣቴ ላቋርጠው የነበረውን ትምህርት እንድቀጥል ረድቶኛል ይላል። ጂኔን ውስጥ ታላቅ ወንድም ሆነኝ ሲልም ይናገራል። ነበርኩኝ ማለት ነው። ታላቅ ወንድምም የለኝም፣ ለቤተሰብ ታላቅ ነበርኩ። እግዚአብሔር ታላቁ እንደሰጠኛ አድርጌ ነው ማለት ነው። እኔ አሁን ናይት ተማሪ ነኝ። እንደኛ ናይት ተማሪ የሆኑ ከፍለው ይማሩ አሉ። ትምህርት የምትከፍለው ካለ ትምህርት አያስቸግር። ሌላም ደግሞ የሆነ ሰው በቃ እንድትቸግሩ እንኳን ወደ እኔ ይመጣል። ተማሪ ሹሜ ደግሞ አባትና እናት ሆነኝ ስትል እንዲህ ትገልጸዋለች። መጀመሪያ ወደ ኮሌጁ ስገባ የሚረዳኝ አንድም ሰው አልነበረኝም። አባትም ሆነ እናት የለኝም። የምማርበት ገንዘብ አጥቼ ትምህርቴን ለማቋረጥ የመጨረሻው ደረጃ ላይ ደርሼ ነበር። እናም አገኘኝ አትጨናነቅ ያለኝ ከኔ ውጪ ሌሎች ሃያ ልጆችን እየረዳ ነው። የምንበላውን የምንጠጣውን፣ ለትምህርት ቤት የሚሆን ክፍያም ይከፍላል። የቡና ወጭ እንኳ ሳይቀር እሱ ነው የሚሸፍንልን። ልክ እንደ አባት እናቴ የሚሆንልኝ ለእኔ ብቻ ሳይሆን ለሌሎችን ጭምር። ዲኔኑስ ከጓደኞቹ እና ይህም በጎ ተግባር ከሚደግፉ ሰዎች ጋር በመሆን ትውልድ ለትውልድ የተባለ በጎ አድራጊ ድርጅት ለማቋቋም ህጋዊ ሂደት መጀመራቸውን ይናገራል። በሚቀጥለው የትምህርት ዘመንም ለመቶ ሀያ ተማሪዎች የትምህርት መርጃና ሌሎችም ቁሳቁስ ድጋፍ ለማድረግ መዘጋጀቱን በመግለጽ ስለወደፊት አላማውም ተከታዩም ብሏል። ሁለት ሺህ አስራ ሁለት ትምህርት ገበታ የሚሆን ቢያንስ ለአንድ መቶ ሀያ ተማሪዎች ወደ ሀምሳ ተማሪዎች ማረሚያ ቤት ላላቸው እዚያ ማረሚያ ቤት አንድ እስከ አስራ ሁለት ክፍል አለና ለእነሱን ለማዳስ ስራ ጀምረናል። ተጨማሪም ቴክኒክ እና ሟዛ ማረሚያ በድ ላላቸው እዛ ምንማሩም ታራሚዎች ጋራሚዎች ለእነሱ ደግሞ ቢያንስ ቱታ እና መነጽር ልንገዛ አስበናል እና ይሄን እየሰራ ያለ ነው። ሰራተኞች እና ይህን ከተማሪዎችም አሉ። ኒር ፊውቸር አላማችን የታወቀ ነው። እዚህ ሴክተር ላይ አሁን በሌጋሊቲ ላይ በሰፖርት ላይ በካውንት ሊንግ ላይ ብዙ ሰዎችን እየፈለግን ስለዚህ ኒር ፊውቸር አላማችን ያ ጀኔሬሽን ፎር ጀኔሬሽን ቻሪቲን

ልጆችን በማስተማር እንዲሁም እድናቸው የሄዱት ምንም እርዳታ ሌላቸውም ቤት ሌላቸውም እነሱም አንዳንድ ነገሮች ፋሲሊቴት በማድረግ እንዲሁም በማረሚያ ቤት ያለው ተማሪዎችን ይሁን ሌሎች እርዳታ ሌላቸውም መርዳት በተቻሬ ደግሞ አንዳንድ የምናስበው ስካላሉ መድኃኒት መግዛ ያላጡ እነሱን ፕሮሞሽን እየሰራን እዚህ ከቀይ ማቀል ጋር ሆነን በምክር የሚሆን በገንዘብ ይሁን በተቻለ ነገር መስራት ነው። ለአሜሪካ ድምፅ ሬዲዮ ናኮር መልካ ካምቦ። ለረዥም ዓመታት አፍሪካን የአሰራት የስቃይ ሰንሰለት ዛሬ በእኔና እኔ ይበጠሳል፣ ነገ በጎ ነገም ጥሩ ቀን ይሆናል። Hulum, the Ruibonai. endasinkoran mitta lebica ben bizu alefe zun tenewete አድማጮቻችን አብራችሁን ስለነበራችሁ በጣም እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪ አምሃሪክ እንዲሁም በትዊተርም ሃሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድርሱን። ላይክ አርጉን። በጤና ያገናኘን። አቋረጥኩ ሴዱ ሰዓታችን እያለቀ ስለሆነ ነው። በሙዚቃው እንሰናበታለን። የደንገረመሆን ሀብታሙ ስዩም አብረናችሁ ነበር። ሞክቢል ያቤሮ ነበር የዛሬ አቀናባሪያችን። መልካም ምሽት I am you every day.